ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል አሜሪካም ሆነ በሌላ በተለያየ ሀገር ያሉ ኢትዮጵያውያን ለወላጆቻቸው፣ ለአያቶቻቸው፣ ለወንድም፣ ለእህት፣ ለዘመዶቻቸው፣ ለዘመድ አዝማዱ ኢትዮጵያ ውስጥ መግዛት ይችላሉ። የሰማናት ረዳት በሚል የሚጠራ የሕክምና አገልግሎት ሰጭ ተቋም መስራች የሆነችውን ሲስተር አይናለም ፍቃድን ነው ስለ አገልግሎቱ ቆየት ብለን በሰፊው እንጨዋወታለን። እኒህና ሌሎች ጉዳዮች የተካተቱበትን የምሽቱን መሰናደው ሀብታሙ ስዩም ይመራዋል። ኤልያስ አስማረ ደግሞ የድምፅና ምስል ምህንድስናውን ይከውናል። አብራችሁን ቆዩ። ወደ ቀዳሚው ዝግጅት እንሻገር። ረዳት በውጭ ሀገር የሚኖሩ ኢትዮጵያውያን ሀገር ቤት ያሉ ዘመዶቻቸውን ጤናን በተመለከተ ለመደገፍ እንዲችሉ ያለም አገልግሎት ነው። የህክምና ባለሙያዎችን ቤት ለቤት አገልግሎት እንዲሰጡ ለማድረግ የሚያስችለው ረዳት ከእድሜና ከከባድ በሽታዎች በሚመነጭ ምክንያት ለመንቀሳቀስ ለማይችሉ የአልጋ ቁራኞች መልካም አማራጭ እንደሚሆኑም ሰምተናል። ከመስራቿ ሲስተር አይናለም ፈቃዱ ጋር አጭር ቆይታ አድርገናል። በመቀጠል ይቀርባል። ለዓመታት በዩናይትድ ስቴትስ በህክምናው ዘርፍ በነርስ ባለሙያነት ያገለገለችው ሲስተር አይነ አዲስ ፍቃዱ ኢትዮጵያውያንን ጤና ነክ ግልጋሎት የሚያዘምን ሀሳብ ይዘው ብቅ ካሉ ትውልድ ኢትዮጵያውያን መካከል አንዷ ናት። የቅርብ ቤተሰብ አባላት የቅርብ ክትትልና እንክብካቤ በሚሻ የጤና ዕክል ምክንያት ሲቸገሩ ማየቷ ረዳት የሚለውን አገልግሎት ለመጀመር መነሻ እንደሆናት የምትገልጸው ሲሰራ አይናለም አገልግሎቱ ከሀገር ቤት ርቀው የሚገኙ ሰዎች የቤተሰቦቻቸውን ጤና ለመከታተል ያለውን ፋይዳ እንዲት አስረዳለች። ምንድን ነው የምናረገው? ሁለት አይነት ሰርቪስ አለ። አንደኛው ለማንኛውም ሰው ለማንኛውም እድሜ ግሩፕ ለማንኛውም ፆታ ኢትዮጵያ ውስጥ ክሊኒክ ቤዝ የሆነ ሰርቪስ አለን። ኢትዮጵያ ውስጥ እንደምታውቀው በባህላችን የተለመደ ነገር አይደለም። ሰው ተነስቶ ወደ ሐኪም ቤት ጀነራሊ አይሄድም፣ ካላመመው ወይንም ደግሞ በጣም ክሪቲካል ኮንዲሽን ላይ ካልሆነ አንሄድም። አዘ ካልቸር። እና እሱን ካልቸር ለመለወጥና ኢትዮጵያ ውስጥ ኢትዮጵያውያን ወደ ሐኪም ቤት በተወሰነ ጊዜ እየሄድን ራሳችን ቼክ ማድረግ አለብን። የሚለውን ሀሳብ ይዘን የተለያየ አይነት ፓኬጆች አሉን ከሰላሳ አራት ዶላር ጀምሮ እስከ አራት መቶ ዶላር ድረስ የሚያወጡ ፓኬጆች አሉ። የሚፈልግ ሰው መርጦ እነዛን ፓኬጆች እዚህ አሜሪካም ሆነ በሌላ በተለያየ ሀገር ያሉ ኢትዮጵያውያን ለወላጆቻቸው፣ ለአያቶቻቸው፣ ለወንድም፣ ለእህት፣ ለዘመዶቻቸው፣ ለዘመድ አዝማድ ኢትዮጵያ ውስጥ መግዛት ይችላሉ። ዶሮና በግ የተለመደ ነው በዓመት በዓል መግዛት። ሞር ኢምፖርታንትሊ ደግሞ የጤናን የመሰለ ነገር እንደ ስጦታ መስጠት በጣም የሚያስፈልግ ነገር ነው እና በዛ የተነሳ እነዚህን ፓኬጆች አዘጋጅተን ከኢትዮጵያ ውጭ ያሉ ኢትዮጵያውያን ለዘመዶቻችን፣ ለወንድም፣ ለእህቶቻችን እንገዛ ኢንከሬጅ ለማድረግ ነው። ረዳት ኢትዮጵያ ውስጥ በተገቢው ሁኔታ ያላደገውን በኢትዮጵያውያን ዘንድም እንደ መልካም ልምድ ሊያዝ የሚገባውን የቅድመ ምርመራን ባህል በማስፋፋት ረገድ የሚኖረውን ሚና ሲስተር አይናለም ታውሳለች። ለምሳሌ ሴቶቻችን አርባ ዓመት ሲሞላል የጡት ኤግዛሚኔሽን ያስፈልገናል፣ ማሞግራፊ ያስፈልገናል እና በትንሹ ማኔጅመንት የሚቻልበትን ነገር ሕይወታችንን ሊያጠፋ ሊወስድብን ይችላል። ስለዚህ ዳት ዋን ኤግዛምፕል ማሞግራፊ ያስፈልገናል ከአርባ ዓመት በኋላ ወይንም ደግሞ ኮሎኖስኮፒ ለምሳሌ ብትዊን ከአርባ እስከ ሀምሳ ዓመት ባለው ዕድሜ ውስጥ ወንድም ሆነ ሴት ኮሎኖስኮፒ ያስፈልገናል። በዛው በኮሎኖስኮፒ የሚገኝ አንዳንድ ችግር ካለ በቀላሉ ማኔጅ ሊደረግ ይችላል። ሕይወታችንን ማጥፋት የለበትም። እና በዛን ያን በተመለከተ እነዚህ ፓኬቶች አሉ የሚፈልግ ሰው ለዘመድ አዝማድ ገዝቶ መጥቶ ኢትዮጵያ መላክ ይችላል። አንዱ እሱ ነው። የሕክምና ባለሙያዎች የቤት ለቤት አገልግሎት እንዲሰጡ ለማድረግ የሚያስችለው ረዳት ከእድሜና ከከባድ በሽታዎች በሚመነጭ ምክንያት ለመንቀሳቀስ ለማይችሉ የአልጋ ቁረኞች መልካም አማራጭ እንደሚሆንም ሲስተር አይናለም ትናገራለች። ሌላኛው ደግሞ ኢትዮጵያ ውስጥ የሚኖሩ እና ከቤት ውስጥ መውጣት የማይችሉ ወንድም እህቶቻችን አሉ። እናት አባት፣ አያት በእድሜም ሆነ ያለ እድሜ ደግሞ አንዳንድ ሲቹዌሽን ኮንዲሽኖች አሉ። ከቤት ውስጥ ወጥተን ሐኪም ቤት መሄድ የማይችሉበት ሁኔታ አለ። አንዳንዴ ደግሞ አልጋም ላይ ተኝቶ መገላበጥ የማይችሉበት ሁኔታ አለ። ለእንደዛ አይነት በሽተኞቻችን ወይም ዘመድ አዝማዶቻችን ደግሞ ፓኬጅ አለን። እና ከኢትዮጵያ ውጭም ሆነ ኢትዮጵያ ውስጥ የሚኖር ሰው ይህንን ፓኬጅ መግዛት ይችላል። እና እኛ ምንድን ነው የምናደርገው? ሐኪሞች አሉን፣ ነርሶች አሉን፣ ፊዚካል ቴራፒስት፣ አምቡላንስ አለን። ዊ ሀቭ አ ሆል ፓክ ኦፍ ሰርቪስስ ሪሶርሶች አሉን እና እነዛን ሪሶርስ ይዘን በሽተኛ ቤት መሄድ እንችላለን እና ህክምና መስጠት እንችላለን። አገልግሎቱ በህክምና ዘርፍ ለሚመረቁ ወጣት ባለሙያዎች ሊፈጥሮ የሚችለውን የስራ ዕድል በተመለከተስ ምን እርባና ይኖረዋል ለሚለው ጥያቄ ሲስተር አይናለም ቀጥላ መልሳለች። ያው በኢትዮጵያ ውስጥ ሆኑ ይሄ ኦርጋናይዜሽን ኢትዮጵያ ውስጥ ሆኖ ኢትዮጵያን ህዝብ ማገልገሉ ብቻ ሳይሆን ኢትዮጵያውያን ፕሮፌሽናሎች አሉ፣ ከማንም የማያንሱ አክቹዋሊ ማተር ኦፍ ፋክት ብሪሊያንት የሆኑ ነርሶች አሉ፣ ብሪሊያንት የሆኑ ሐኪሞች አሉ። የፕሮፌሽናል እና የኢንቴሊጀንስ ሾርቴጅ የለም ሀገራችን እና ይሄንን እኛ እናውቃለን እና ይሄ ኦርጋናይዜሽን መኖሩ ኢት ፕሮቫይድስ ኦፖርቹኒቲ ለኢትዮጵያውያን ፕሮፌሽናሎች እድሉን ይሰጣል። በሀገራችን ኢትዮጵያ ህዝብ ከኢትዮጵያ ወጥቶ መታከም የለበትም። ምክንያቱም ኢኳሊ ስኪልድ የሆኑ ሐኪሞች እና ፕሮፌሽናሎች አሉ እና እዛ እነሱም ነው እኛም ዊ አክቹዋሊ አኳይር ደ ሞስት ስኪልድ ፕሮፌሽናልስ ን ናት ኦንሊ ፕሮፌሽናሎቹን ከተማሩበት ቦታ መውሰድ ሳይሆን የራሳችን ደግሞ ትሬኒንግ አለን የምንሰጠው ህክምናውን ተምረዋል። ከዛ በላይ ግን እንዴት ምን አይነት እንዴት አይነት ፕሮቫይድ ሰርቪስ መስጠት እንዳለብን የሰርቪስ ትሬኒንግ አለን፣ ኤክሰለንት ትሬኒንግ አለን እና እሱን ፕሮቫይድ አድርገን በደንብ ኳሊፋይድ የሆኑ ሐኪሞች፣ ነርሶች፣ ፊዚካል ቴራፒስቶች፣ ስፔሻሊስቶች፣ ፕሎባረሚስቶች ዊ ሃቭ ሃይሊ ስኪልድ ፕሮፌሽናልስ። ሰው የራሳችንን ሰው በራሳችን ሰዎች የራሳችንን ህብረተሰብ መቻል ረዳት አገልግሎት ኢትዮጵያውያን ጊዜው ሳይረፍድ የጤና መፍትሄ ለማግኘት መልካም አማራጭ እንደሚሆን የምታምነው ሲስተር አይናለም፣ በተለይ ሴቶች ለጤናቸው ትኩረት ሊሰጡ እንደሚገባ ትመክራለች። ምንድን ነው ኢትዮጵያውያን ያው በጣም የምንዋደድ ሰዎች ነን። ለኢትዮጵያ ህዝብ ቤተሰብ ማለት ኢትስ ኤቭሪቲንግ ዘ ሚኒንግ ፎር ላይፍ ላይስ ኢን አወር ሪሌሽንሺፕ ዊዝ አወር ፋሚሊስ። ሌትስ ቴክ ኬር ኦፍ ኢች አዘር እንንከባከብ ራሳችንን እና ይሄ እርሊ ነው የሚጀምረው። ታመን በአምቡላንስ መሄድ የለብንም። እርሊን ጀምር። ሴቶቻችን በተለይ የቤተሰብ ምሰሶ ነን። ስለዚህ ለስቴክ እራሳችንን መንከባከብ አለብን። ማሞግራፊያችንን ቼክ እናድርግ፣ ኮሎኖስካፒያችንን እናድርግ። ስኳር በሽታ ይኑርብን አይኑርብን እንወቅ ሐኪም ሄደን እኔ እና እኛ ከኖርን ልጆቻችንን እንንከባከባለን። እኛ ከኖርን አባት እናታችንን እንከባከባለን። እኛን ደግሞ ተመልክተው ልጆቻችን በምሳሌ ይማራሉ። ስለዚህ ራሳችንን እንንከባከብ። እንደ ኢትዮጵያውያንነታችን ራሳችንን እንንከባከብ። በአሜሪካ ድምፅ አብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምጽ የሚቀርብ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በመቀጠል ደግሞ መስፍን አድራጌ በተለያዩ ምክንያቶች ከቤት ንብረታቸው ተፈናቅለው ሀርቡ ከተማ መጠለያ የሚገኙ ተፈናቃዮች ጋር በመሆን አዲስ ዓመት እንዴት እንደተከበረ ያስቃኘናል። አቶ መሐመድ አወል ይባላሉ። ሀብትም ትዳርም ልጆችም ካፈሩበት ምዕራብ ወለጋ ቶሌ ቀበሌ በቅርቡ በተቀሰቀሰ ጥቃት ምክንያት ተፈናቅለው ወደ ደቡብ ወሎ ዞን ሀርቦ ከተማ ከመጡ ሁለት ወር እንዳለፋቸው ይናገራሉ። በጥቃቱ የስምንት ልጆቻቸውን እናትና አንድ ህጻን ልጃቸውን ጨምሮ ሀያ አንድ ቤተሰቦቻቸውን እንደተገደሉባቸው እንዲሁም ንብረታቸው እንደወደመ ያስታውሳሉ። ሰኔ አስራ አንድ በተደረገው ጭፍጨፋ ምክንያት ነው ተፈናቅየ ከዚህ ቦታ የመጣሁት አጋጣሚ በሰዓቱን የስራ ቦታ እንደሄድኩኝ ቤት አልነበርኩም። እነሱ በሩን ከፍተው ነው በአውቶማቲክ የተጨፈጨፉት። ልጄ እየለመነቻቸው አትግደሉ እባካችሁ እያለ እየለመነቻቸው ማለቅ አለባቸው ብለው ጨፈጨፏቸው። አጋጣሚ ሁለት ልጆች ከዛ ውስጥ ወጡልኝ። ስምንት ልጆች ነበረ። ሚስቴና ልጄን ጨምሮ ዘመዶች ውጭ፣ አጎት ልጅ፣ ሽማ ልጅ በአጠቃላይ ሀያ አንድ ቤተሰብ ነው ያለቀ። ከኔ በር ላይ ነው የተቀበሩት። አርሶ አደር ነኝ፣ ነጋዴ ነኝ፣ ወፍጮም አለኝ፣ እቶችም ቀንድ ከብት 25 ፍየልና በግ ሰላሳ ስድስት የተወሰደብኝ ቤት ሁለት ቤት ተቃጥሎብኛል። መተዳደሪያ በቃ ንግድ መጋዘን ሁሉ ተዘርፏል። ከዛ ወዲህ የተረፈውን እንኳ ተመልሼ ለማውጣት አልቻልኩም። የ11 ዓመት ወንድ ልጃቸውን በጥይት ተመትቶ በማስታመም ላይ እንደሆኑም ጠቅሰዋል። ሪፈር ተጥፎል በሕክምና ላይ ነው። አሁንም ያለሁት ወደዚህ መስተንግዶ ተጠርቼ እንጂ አንዱ የ11 ዓመት ልጅ በሰባት ጥይት ተመትቶብኝ እሱን እያስታመምኩ ነው የምገኘው። በተመሳሳይ ከወላጆቹ ጋር ይኖርበት ከነበረው ምዕራብ ወለጋ አሶሳ መንደር እንደመጣ የሚናገሩ የ10 ዓመቱ ታዳጊ ኡስማን አብዶም ጥቃቱን በመሸሽ ላይ ሳሉ አባቱን ሞት ማጣቱንና እሱም ላይ የአካል ጉዳት ደርሶበት ያገገመው በቅርቡ እንደሆነ ገልጸዋል። አንገቱና እጁ ላይ ጉዳት የደረሰበት ታዳጊ በወቅቱ ተጠፋፍተው ከነበሩት እናትና እህቶቹ ጋር ተገናኝቶ በሀርቦ መጠለያ ካምፕ ውስጥ እንደሚገኝ አጫውቶናል። አባቴ ጋር ግር እንደገና በኋላ ተኩስ ሲጀመረ ወደ ቤት ስንመጣ መንገድ ላይ አባቴ እና ማጀን መተው፣ እኔን መተው እና አባቴ ሞተው እኔ እንደገና ማከላከያ አንስቶ አሳክሞኝ ስንት አመት ነው? አስር ሶስት ምን ህን መታህ አንተ? እጄን እና አንገቴን አራት እህት አለኝ። ከእኔ በላይ ሶስት ከኔ በታይ ደግሞ አንድ አለች። አሁን ምንድን እንዲደረግልህ ትፈልጋለህ? ምንም ነገር አልፈልግም። ሐኪም ቤትን ታክሚያለሽ ተፈናቃዮቹ ይኖሩበት በነበረው አካባቢ በዓልን በተለየ ስሜትና አንድነት ያከብሩ እንደነበር ያስታውሳሉ። የስምንት ልጆች እናትና ከምዕራብ ወለጋ ጊምቢ ወረዳ ቶሬ ቀበሌ የመጡት ወይዘሮ ጦይባ ሁሴን በዓላችንን በስርዓት አድርገን ለሌለው አካፍለን ያለውም ያለው አይደለም እን የሌለው ካለው ተካፍለው አንድ ላይ ዘመድም ቤተሰብም ጎረቤትም ተጣራርቶ እናከብራለን። ያንን የምናከብረውን በምንድን አከበርነው? ዘንድሮ በአዘን አከበርነው። ቅዳሜና ረቡን ሐሙስና አርቡን እንኳን አናቅም። አቶ መሐመድም ተመሳሳይ አስተያየት አላቸው። ተንቁጣጣሽ ጀምሮ ድግሱ ሁሉን ነገር አዘጋጅተን ዘመድ አዝማር ጠርተን ጓደኛ ሙስሊም ክርስቲያን ሳንል ብሉልን፣ ጠጡልን ብለን ነበር የምንለምነው። ግብዣውን ማን ቀረበ የቤት ዞረን በጣም ነበር የምደሰት። አሁን ግን ይሁ እንደዚህ እንደምንታወት እንደዚህ ቁነን አረ ለራሳችን ልጆቻችን አሁን በጣም የተራቡ የተቸገሩ ነው። ተፈናቃዮችን እናስታውስ አዲስ ዘመንን በአዲስ መንፈስ ያክብሩ ያለው አግማስ ኢትዮጵያ በጎ አድራጎት ድርጅት የተባለ አገር በቀል ተቋም ታዲያ ኢትዮ ካናዳ ኔትወርክ ለማህበራዊ ድጋፍ ወይም በምህፃረ ቃል ኤክናስ ከተባለ ግብረ ሰናይ ድርጅት ባገኘው ድጋፍ በሀርቡ መጠለያ ካምፕ የሚገኙ ከአምስት ሺህ በላይ ተፈናቃዮችን ምሳ በመመገብ አዲሱን አመት እንዲያከብሩ አድርጓል። የአግማስ ኢትዮጵያ በጎ አድራጎት ድርጅት ስራ አስኪያጅ አብዶል ሰላም ሽፋው በሀርቡ መጠለያ ጣቢያ ውስጥ የምናየው አዲስ ዓመትን አስመልክቶ አብሮ ከተፈናቃዮች ጋር ምሳ የመብላት ፕሮግራም ነው ያካሄድን ያለ ነው። የእኛ ድርሻ የነበረው ምንድን ነው? ከመጀመሪያው ጀምሮ እነዚህን ተፈናቃዮች ዓለም ላይ ያለ ሁሉ እንዳያቸው ማድረግ ነበር። የመጀመሪያውን በዚህ መንገድ ደግሞ ኢክናሶችን አግኝተናል። ከካናዳ የመጡ በጎ አድራጎት ድርጅቶችን አገኘናቸው። ከዛ በኋላ ይህን ፕሮግራም ለእነሱ አቀረብንላቸው። ምሳ ብንጋብዝ ከሌሎች ከምንሰራቸው ስራዎች በተጨማሪ አዲስ ዓመትን ሰው በቁዘማ ሳይሆን አብሮ ቤቱ እንዳለ እንድሰማውና አብሮ እንድበላ አብሮ በዓሉን እንዳከብር የሚል ሀሳብ አቀረብን። እነሱ ፋይናንሱን ቻሉ። ብሩን ዶኔት አደረጉልን ወደኛ እና ደግሞ ያው ይህን ፕሮግራም አዘጋጅተን እነሱ በተገኙበት ኢትዮጵያ ውስጥ በደረሱ መፈናቀሎች ሰብአዊ ጉዳቱን ለመቀነስ የተለያዩ ድጋፎች ማድረጋቸውን ያስታወሱትና ካናዳ ውስጥ በማዕደን ምህንድስና የሚያገለግሉት የኤክናስ ኢትዮጵያ ልዑክ አባል መቆያ ወንዴራድ በአለን ከተጎዱ የህብረተሰብ ክፍሎች ጋር ማክበር የተለየ ስሜት እንዳለው ገልጸዋል። በ18 ወራት በሚሞላ ጊዜ እስከ 200 ሚሊዮን የኢትዮጵያ ብር እርዳታ ከአፋር ጀምሮ ደብረ ብርሃን በያለበት ስናከፋፍል ቆይተናል እና ይህንንም ስራ እስከ ወልቃይት ድረስ ወልቃይት፣ ደብረ ብርሃን፣ ጎንደር፣ ባህር ዳር በያለበት ብዙ እርዳታ ለተፈናቃዮች አበርክተናል። ሜዲካል ለተጎዱ ወታደሮች በካናዳ ያለው ትውልደ ኢትዮጵያዊ አሁን ደግሞ በቅርብ ወለጋ ውስጥ በተደረገው የህዝብ ጭፍጨፋ በጣም በጣም ልባቸው ቆስሏል። በጣም አዝነዋል። ዛሬ የመጣ ነው። ለሁለት ፕሮግራም ነው። አንደኛው ህዝባችን ተስፋ እንዲኖረው እኛ ቤታችን ቁጭ ብለን አመት ባለን ብቻችን ብናክብር ምን ዋጋ አለው እና ሄደን ከህዝባችን ጋር አብረን እናክብር የሚል ነው። ዋናው ተስፋ ልንሰጣቸው ነው። የኤክናስ ኢትዮጵያ ፕሬዚደንት ዶክተር ቱ ታስፋ በበኩላቸው ከንፈር ከመምጠጥ ባለፈ ተፈናቃዮችን በተግባር መደገፍ እንደሚገባ ባስተላለፉት መልእክት ላይ አሳስበዋል። ከማልቀስ ያለፈ ከንፈር ከመምጠጥ ያለፈ ከወገኖቻችን ጋራ ይሄንን አመት በዓል ከተረፉት ጋራ አብረን እናሳልፋለን ብለን የመጣ ነው። ሐዘናችሁ ሐዘናችን ሆኖ የልብ ስብራታችሁ የእኛንም የልብ ስብራት ሆኖ ዛሬ ደግሞ እንደዚህ አይተናችኋልና፣ በእርግጥ ይሄ ቀን ለኛ የከበረና የተወደደ ቀን ነው። ዛሬ ደግሞ እንድታዝኑ አልፈልግም። ምክንያቱም በህይወት የተረፋችሁት የሚቀጥል ስራ ስላለ ነው። በእናንተ የሚቀጥል ትውልድ ስላለ ነው። ስለዚህ ታናናሾቹን እየተመለከታችሁ እንድትበረቱ ተስፋ እንድታደርጉ፣ እኛም ደግሞ ስንሄድ ወደ ካናዳ ህዝብ አለ፣ ተስፋ ያለው ህዝብ አለ፣ የሚሻገር ትውልድ አለ ብለን የተስፋን ነገር ነው ይዘን መሄድ የምንፈልገው እና አታልቅሱ፣ በቃ አታልቅሱ፣ አሁን አልፏል። ያለፈው እንዳይደገም ግን ሁላችንም አብረን መቆም አለብን። የእንኳን አደረሳችሁ የምሳ ግብዣ የተደረገላቸው ተፈናቃዮች ምስጋናቸውን ገልጸዋል። ለህ በጣም እናመሰግነዋለን። የእስከ ዛሬውን ግፍ ሊቆጥርልን ነው መሰለኝ። ሲጀመር አልኳችሁ ስለ ቋንቋችን ትደብቀን ተፈናቃይ መሆናችን እንዳይታወቁ ታወቁ ነን የወጣ ነው መውጣት አይደለም። እዚህ ደግሞ አልሐምዱሊላህ የሚጠይቀን ክፍል ካገኘን ሰው አለን ዘመድ አለን ተቆርቋሪ አለን ብለን በጣም ነው ትልቅ ነገር የተሰማ። በዚህ ቦታ ላይ የተደረገልን ግብዣ፣ በአንበላም በአንጠጣም እኛ ሆዳችን የሞላ ነው። ልጄን ወስደው አሳክመው ልኛል። በደሴ ሆስፒታል ባለው አቅርቦት እየደገፉኝ ነው በሕክምና። በዚህ ምሳ ግብዣ ደግሞ በጣም ነው ደስ የሚለው። በጣም በጣም ነው የማመሰግን። በዕለቱ ወላጆቻቸውን በሞት ላጡ ህጻናት የአንድ ዓመት ቋሚ ድጋፍ ለማድረግ መታቀዱን የአግማስ ኢትዮጵያ ስራ አስኪያጅ ይፋ አድርገዋል። ከምዕራብ ወለጋ ተፈናቅለው በደቡብ ወሎ፣ ሰሜን ሸዋና ዳሴ አካባቢ ከተጠለሉ ተፈናቃዮች ውስጥ ከአንድ ሺህ በላይ የሚሆኑ ህጻናት ወላጆቻቸውን በጥቃቱ አጥተዋል ነው ያሉት አቶ አብዱል ሰላም። እንደሚታወቀው ከ36 ሺህ በላይ ህዝብ ነው በዚህ በሰኔ 11ና ሰኔ 27 የወለጋ ጭፍጨፋ የተፈናቀለው። ስለእነዚህ ሰዎች በተመለከተ የመጀመሪያ ኦርፋን ሰፖርት ፕሮጀክት አለን። የቲሞችን የምንረዳበት ፕሮጀክት ነው፣ ወላጆቻቸውን ያጡ በዚሁ በግጭቱ ምክንያት እናት አባቶቻቸው የሞቱባቸው ህጻናትን የምንረዳበት ፕሮጀክት ነው እሱ ከአንድ ሺህ በላይ ልጆች አሉ። ከእነዚህ ውስጥ ሶስት መቶ ሀያ አምስት ለሚሆኑት ለአንድ አመት ሰፖርት አግኝተናል። ሁለት መቶ ከኢክናስ መቶ ሀያ አምስት ደግሞ ሲያትል ከይረ ግሩፕ ከሚባል ሲያትል ዋሽንግተን አሜሪካ ከሚገኝ ድርጅት ለ125 ቶች አግኝተናል። ለቀሪዎቹ ደግሞ አሁን ስራ እየሰራ ነው። ታዳጊ ወጣቱ መር ከሶስተኛ ክፍል ያቋረጠውን ትምህርት መቀጠልና ለአንድ አመት ድጋፍ ከሚደረግላቸው ወላጆቻቸውን ካጡ ህጻናት አንዱ በመሆኑ ምስጋናውን የገለጸው እንዲህ ብሎ ነበር እናንተን ጨምሮ ሌሎች ወላጆቻቸው የሞቱባቸውን እናስተምራለን ብለዋል፣ እና ቃል ገብተውላችኋል። ይህ ቃ ሲገባልህ ምን ተሰማ? እስካሁን ለተደረጉት እገዛዎች አድናቆታቸውን የቸሩት አቶ አብዶል ሰላም ድጋፉ ተጠናክሮ እንዲቀጥል ጠይቀዋል። እንግዲህ እነዚህ ወገኖች እንደሚታወቀው ራሳቸውን ችለው የሚኖሩ ባለ ሀብት የነበሩ ብዙ ነገር አገር ሰርተው ይኖሩ የነበሩ የራሳቸው በቂ ነገር የነበራቸው ናቸው ጊዜ እንደዚህ አድርጓቸዋል ስለዚህ ነገ እኛ ላይ ምን እንደሚመጣ እናቀ ይህን ወቅት ማለፍ የምንችለው ወገን ከወገኑ ጋር በመተባበር አንዱ ሲገፋ ሌላው አቃፊ ሆኖ በማገዝ በማስጠጋት ይሄ የአብሮነት የመተጋገዝ መንፈስ አሁንም ሊቀጥል ይገባል ከዚህ በላይ በጣም ብዙ ድጋፍ ያስፈልጋል ወገኖቻችን ጥይትና ገጀራ አምልጠው ነው የመጡት። በረሀብ እንዲሞቱ መፍቀድ የለብንምና በዚህ ዘመን በረሀብ የሚሞት ሰው መኖርም ስለሌለበት በደንብ መተጋገዝ፣ መተባበር የአብሮነት መንፈሳችንን አለሁላችሁ ባይነታችንን ማጠንከር አለብን። ከካናዳ የመጡት የኤክናስ ልኡካን አባላት በውጭ የሚገኙ ኢትዮጵያውያን እና የኢትዮጵያ ወዳጆችን በማስተባበር ድጋፉን አጠናክሮ ለመቀጠል እንደሚሰሩ አረጋግጠዋል። በሚቀጥለው ደግሞ በደንብ ተጠናክረን አሁን ከዚህ ይዘን የምንሄደው መረጃ አለ። እሱን ይዘን ደግሞ አብረን ለመስራት በምንችለውና መድረግ በሚቻለው ሁሉ ጥረት እናደርጋለን። አብረናችሁ ነን በሐሳብም በጸሎትም፣ በድዋም በሁሉም ከእናንተ ጋር ነን። በርቱ፣ አይዟችሁ፣ ሰላም ሁኑ። ግብረሰናይ ድርጅቶቹ በዕለት ደራሽ ምግብ እርዳታ ወላጆቻቸውን በሞት ባጡ ህጻናት ድጋፍ በመጠለያ ጣቢያዎች ላይ የሚስተዋለውን የማረፊያ ቤት እጥረት ለመቅረፍና በመልሶ ግንባታ ስራ ላይ ጥረት እያደረጉ መሆኑ ታውቋል። በዕለቱ የተገኙት የሐርቦ ከተማ ከንቲባ ያሲን አመዴ በጎ አድራጊዎችና መንግስት ድጋፍ ከማድረጋቸው በፊት የከተማው ነዋሪ ለተፈናቃዮቹ ያሳየውን ወገንተኝነትና ሰብአዊነት አድንቀዋል። ሰኔ ሃያ አምስት ቀን ከሁለት ሺህ በላይ ተፈናቃይ መጥቶበት ለተከታታይ አስራ ሦስት ቀን የማንንም እጅ ሳንጠብቅ የሐርቡ ከተማ ህዝብ የመጡብንን እንግዶቻችንን፣ ወንድሞቻችንን ደከመኝ ሰለቸኝ ሳይሉ የሚበሉትን አስተርፈው ለተፈናቃይ ወንድሞቻችን እንጀራ፣ ልብስ፣ የተለያየ የሚያስፈልጉ ማቴሪያሎችን በማምጣት ሲደግፉ የቆዩበት ሁኔታ አለ። አዲሱ ዓመት የመቻቻል፣ የመፈቃቀር፣ የመደጋገፍ እንዲሁም ደግሞ ለተፈናቃይ ወንድሞቻችን ወደ ቤታችን ተመልሰን እዛው ቤታችን የምንኖርበት ዘመን እንዲሆንላችሁ እመኛለሁኝ በቅርቡ ተቀሰቀሰ በተባለ ጥቃት ከምዕራብ ወለጋ ተፈናቅለው በደብረ ብርሃን ሀርቡ አርጎባ ገራዶና ሌሎች መጠለያ ጣቢያዎች ከሰላሳ ስድስት ሺህ በላይ ተፈናቃዮች እንዳሉ ጥናቶች ያመላክታሉ ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናደው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ አድማጮቻችን፣ እንዲሁም ተመልካቾቻችን በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ የሚቀርብ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በመቀጠል ደግሞ የፀሐይ ኃይልን የሚጠቀም አንድ የቴክኖሎጂ ውጤትን የሚያስተዋውቀንን ዘገባ እናቀርብላችኋለን። ይህ በፀሐይ ኃይል የሚሰራ ፍሪጅ መጀመሪያ ላይ ገበሬዎች ምርታቸውን እንዲጠብቁ ለመርዳት ታስቦ የተዘጋጀ ነበር። ኋላ ላይ ግን የኮቪድ-19 ወረርሽኝ ትኩረታቸውን እንዲቀይሩ እንዳደረጋቸው የማቀዝቀዣው ፈጣሪ እና የድሮፕ አክሰስ ድርጅት ዋና ስራ አስፈጻሚ የሆነችው ኖራ ማጌሮ ትናገራለች። በገጠር የሚገኙ ማህበረሰቦች ንጹህ የሆነ የኃይል አቅርቦት እንዲኖራቸው የማድረግ ትንሽ የስራ ልምዱ ነበረኝ። ከዛ ለገበሬዎች የውሃ ፓምፖችን ማከፋፈል ጀመርኩ። በኋላ ላይ ገበሬዎቹ በፀሐይ ኃይል የሚሰሩ መፍትሄዎች እንዳቀርብላቸው መጠየቅ ሲጀምሩ እኔና ባለቤቴ ቁጫልንና በፀሐይ ኃይል የሚሰራ ወተትና የወተት ተዋጽኦ ሊቀመጥበት የሚችል ፍሪጅ ሰራን። ነገር ግን ሙሉ ለሙሉ ወደ ገበያ ከመግባታችን በፊት ኮቪድ-19 ወረርሽን ጀመረ። ያኔ ነው ይህንን መፍትሄ ለክትባት ማጓጓዣ ሊሆን ይችላል ብለን የወሰን ነው። እንደዚህ ነው ቫክሲ ቦክስ የተጀመረው። ይህ ማቀዝቀዣ በሁለት የኬንያ አውራጃዎች አገልግሎት በመስጠት ላይ ይገኛል በኦሱንጉ እና በማኩኒ አብዛኛውን ጊዜ የመሳሪያ ቁጥጥር የሚደረገው ናይጄሪያ በሚገኝ ግሪስች በተሰኘ የቀዝቃዛ መሳሪያዎች አቅራቢ ተቋም ሲሆን መሳሪያዎቹን በኢንተርኔት አማካኝነት ይቆጣጠራል። ይሁን እንጂ ይሄ ኖራ ማጌሮ የሰራችው ማቀዝቀዣ ከኤሌክትሪክ ገመድ ጋር ሳይገናኝ በፀሐይ ኃይል ብቻ የሚሰራ ሲሆን ፒኢጂ በተሰኘ ኩባንያ አማካኝነት የሚቀርብ ነው። ነርስ አንቶኒ ማታሊ በኦሱንጉ በሚገኝ ክሊኒክ የክትባት ክፍል ባልደረባ ናቸው። ቫክሲን ቦክስ ፍሪጁ ከተገጠመ በኋላ የማህበረሰቡን የበሽታ መከላከል አቅም ማዳበር ችለናል። አንድ ተገልጋይ ሲመጣም ሌላ ቀን ተመለስ ብለን ወደ ቤቱ አንልከውም። አሁን ቀጠሮ ሳንይዝ በየቀኑ ክትባት መስጠት ችለናል። የምንሰጠው የሙቀት መጠን ልክ መሆኑን ማቀዝቀዣው ላይ ምልክት ስላለው ያንን እያየን በዚያ መሰረት መቆጣጠር እንችላለን። የዚህ ማቀዝቀዣ ፈጣሪ ኑራ ማጌሮ በድጋሚ ፍሪጁ በፀሐይ ኃይል የሚሰራ በመሆኑ ከከርሰ ምድር የወጣ ነዳጅ መጠንን ይቀንሳል። ስለዚህ አካባቢን እየጠበቀ ነው። ክትባቶች በቀዝቃዛ ሁኔታ እንዲቀመጡ እንዲሁም በሕክምናው ዘርፍ ውስጥ የታዳሽ ኃይሎች ቴክኖሎጂ ተጠቃሚነት መኖሩን አረጋግጧል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገብረየስ የክትባት ተደራሽነት ጋር አያይዘው ባደረጉት ንግግር በቀላሉ ለመድረስ አስቸጋሪ የሆኑ የህብረተሰብ ክፍሎችን ለማዳረስ ከፍተኛ ጥረት ሊደረግ እንደሚያስፈልግ ተናግረዋል። ክትባቶች የሚሊዮኖችን ህይወት መታደግ ችለዋል። ስለዚህም የዓለምን የበሽታ መከላከል አቅም ሰባ በመቶ ለማዳረስ መንግስታት በተለይም ያልተከተቡ ዜጋዎችን በመፈለግ ለአደጋ ተጋላጭ የሆኑ ማህበረሰቦችን በማገዙ ላይ ማተኮር አለባቸው። ኖራ ማጌሮ ታዲያ ይህንን ጥሪ ተቀብላለች። እየጨመረ የመጣውን ፍላጎት ቁጥር ለማዳረስ ና ምርታችንን ለመጨመር፣ እናም የራሳችንን ማምረቻ ለመገንባት መዋለ ንዋያቸውን የሚያፈሱ ባለሀብቶችን እንሻለን። ከዚህ በተጨማሪም በዓለም ጤና ድርጅት የቅድመ ማረጋገጫ ፈቃድም ያስፈልገናል። ይህን ማድረጉ በማንኛውም ሁኔታ በመላው አህጉሪቱ ፍሪጁን ለመሸጥ ያግዘናል። ኤደን፣ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብር ነው። አድማጮቻችን በዚህ መርሃ ግብር ላይ አስተያየት መስጠት ከፈለጋችሁ፣ በማናቸውም ሁኔታዎች መሳተፍ ከፈለጋችሁ፣ የማህበራዊ መገናኛ ገጾቻችን ልትጎበኙና በውስጥ መስመር ስልካችሁን ወይም አስተያየታችሁን እንድታደርሱ እንጋብዛለን። አሁን አጭር የሙዚቃ አፍታ ወስደን እንመለስ። ጣቢያው የአሜሪካ ድምፅ ተከታተሉ። ተቆያችሁ፣ ደግሞ ጋቢና ቪኦኤ አብራችሁ ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም በድምፅና በምስል ቅርብሩ ኤልያስ አስማረ ነበርናቸው። አምሽናል እንገሰው